በኢትዮጵያ ወቅታዊ ሁኔታ ላይ የተካሄደ ውይይት ይቀርባል። በኢትዮጵያ የተለያዩ ክፍሎች የተቀሰቀሰውን ሰፊ ተቃውሞ፣ የደረሱ ጉዳቶችን፣ ቀጣይ አቅጣጫና የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ተከታዩን አዲስ ራዕይ ለምጨዋ ኢትዮጵያ በሚል ርዕስ ኢትዮጵያ ከገባችበት አጣብቂኝ ወጣ ዘንድ መንገድ ይሆናሉ ያሏቸውንና የዘለቄታውን የወደፊት አቅጣጫ የሚያመላክቱ ጭብጦችን ጨምሮ በእንግሊዝኛ ጽፈው ትናንት ለንባባ በቁት አጭር ጽሑፍ መነሻነት ኢኒሽቲቭ አፍሪካ የሚባለውን ለትርፍ ያልሆነና መንግሥታዊ ያልሆነ ድርጅት የስራ አስፈጻሚ ዳይሬክተር አቶ ክቡር ገናን አወያይተናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን ቀዳሚ ክፍል አሁን ያቀርባል። አቶ ክቡር ገና በቅድሚያ ያለ ጊዜው አመሰግናለሁ። እኔም አመሰግናለሁ ይህ እድል ስለተሰጠኝ። አቶ ክቡር በትላንትናው ዕለት አዲሲቷ ኢትዮጵያ አዲስ መንፈስ የሚል ዛሬ ከሚታዩት ችግሮች ከዚህ አጣብቅኝ መውጫ የሚሆኑና በዘለቄታውን በመፍትሄነት ሊታዩ ይችላሉ ያሏቸውን ባለ ስምንት ነጥብ ጽሑፍ ለአንባቢያን አቅርበዋል። እስኪ የሚታወቅ ከሚመስለን የብዙዎችን ልብ ያቆሰለ ብዙዎች ጠዋት ማታ የሚጨነቁበት የሚመስለንን ያህል ሰዎች የሞቱባቸውም ሆኑ የቆሰሉባቸው ሰላማዊ ሰልፍ የተወጣባቸውን ጊዜያዊ ምክንያቶች ከማየት ባሻገር በእርግጥ መሰረቱን በቅጡ እንረዳለን ወይ? እርስዎ እንደሚረዱት ምንድን ነው ችግሩ? እንግዲህ ችግር ተብሎ በተለይ በመንግስት የተቀመጠው የመልካም አስተዳደር ችግር ነው ተብሎ ነው። እንግዲህ መልካም አስተዳደር ራሱ መተርጎም አለበት። ምን ማለት ነው መልካም አስተዳደር? መልካም አስተዳደር አዎ፣ መልካም አስተዳደር በመንግስት ሲገለጽ ከአስተዳደር ጋር በተያያዘ መልኩ ነው የሚቀመጠው። ሙስናን ለመቀነስ ወይም ደግሞ ለማጥፋት አስተዳደርን የበለጠ ለማሻሻል፣ ስልጣን ላይ የተቀመጠው ሰው ስልጣኑን በመጠቀም ቅልጥፍ ያለ አገልግሎት ለመስጠት የሚያስፈልግ ሁኔታም መቀመጥ አለበት ብሎ ነው እንግዲህ ነገር ግን መልካም አስተዳደር ከዛም በላይ ያልፋል። የፖለቲካንም ሁኔታ ይጠይቃል ማለት ነው። የፖለቲካን ሁኔታ ስንጠይቅ በሀገሪቷ ውስጥ የስልጣን ሽግግር መለዋወጥ አለ ወይ? ምርጫ የምናየው በዘጠና ሰባት የተደረገው ምርጫ እንደሚታወቀው የሰጠውን አይነት ለውጥ ሊሰጥ በማይችል ሁኔታ ተቀምጧል። ስለዚህ የፖለቲካ ችግር የፖለቲካ መለዋወጥ እንዳይኖር አስቀምጧል። ሁለተኛ የህዝብ ተሳትፎን ስንወስድ ይህም ከመልካም አስተዳደር አንዱ አካል ሊሆን ይችላል። በተለይ ባለፉት አስራ አምስት ሀያ ዓመታት በተለያየ መልኩ ህዝብ ተሰባስቦ የራሱን ችግር በራሱ እንደዚህም ከመንግስት ጋር ሊኖረው የሚገባውን ውይይት ለማድረግ የሚያስችል ሁኔታ ፈጽሞ አልነበረም። እንደሚታወቀው ሚዲያው ራሱ በራሱ እንዲታፈንና ከዛም በላይ ሁኔታዎችን ነፃ በሆነ መልኩ እንዳይገልጽ ተጽዕኖ። የመብትን ጉዳይ ስንወስድ ግለሰቡም ሆነ እንደዚሁም ደግሞ ከግለሰቡ ውጭ ሊነሱ የሚችሉ የመብት ጉዳዮች በዚሁ መጠበቅ አልተቻሉም። ከዛ ደግሞ ባሻገር ህግጋትን ወይም ደግሞ ፍትህን ስንወስድ እንደዚሁም የፍትህ መጓደል የፍትህ በአንድ በኩል ብቻ የመንግስትን ጥቅም ወይም ደግሞ የፖለቲካ ፓርቲን ጥቅም ብቻ በማስኮት የሚንቀሳቀስ የሚሄድ ሆኖ ታይቷል እና እንግዲህ መልካም አስተዳደሪውን ስል እነዚህም በሙሉ ሲያካትት፣ አሁን ሊሰጥ የተፈለገው መልእክት ወይም ደግሞ ሊሰጥ የተፈለገው መፍትሄ ከአስተዳደር ጋር በሚቀርብ ሁኔታ ብቻ በመደረጉ ችግሩ አልተገለጸም ወይም ደግሞ ችግሩ በሙሉ በደንብ እንዲታይ አልተደረገም የሚል እንደ ገለጹት የችግሩን ጥልቀትና መጠን መንግስት የሚረዳበት መንገድ እና በእርግጥ ሕዝቡ የሚያነሳው ቅሬታ አለመጣጣማቸውን በጽሑፎም ይጠቁማሉ። ብዙዎችም ይህን ያነሳሉ። የመንግስት አስተዳደር ላይ ያሉ ወይም የኢህአዴግ አመራር አለማየታቸው ያሳዝናል የሚሉበትን አንድ ነጥብ ገፋና እናድርግ ዛሬ ያለው አስተዳደራዊ መዋቅር አንድ ከሚያደርግ ይልቅ የሚከፋፍል የበላይነትን የሚጭን እንጂ ነጻ የሚያደርግ እንዳልሆነ ይተቻሉ። ይሄ መሰረታዊ ጥያቄ ይመስለኛል። በብዙዎችም በተለያየ መንገድ የሚነሳ ምናልባትም ለመፍትሄ የፍለጋውም በእርግጥ ጥሩ መረዳትን የሚጠይቅ ነው እና እያብራሩልን እንግዲህ ምንድን ነው በእኔ አስተያየት ፌዴራሊዝም የተባለውን ስርዓት ስንወስድ መገንዘብ ያለብን ምንድን ነው ፌዴራሊዝም ባለበት መንግስት ውስጥ ችግሮች ይፈጠራሉ፣ መፈጠራቸውም አይቀርም። ምክንያቱም ሁሉም እዛ ፌዴራል ሲስተም ውስጥ ያሉት ግዛቶች የራሳቸውን ጥቅም ለማስጠበቅ በሚንቀሳቀሱበት ጊዜ ያልተጠበቀ ግጭትም ምንበል ደግሞ አለመግባባት ይፈጠራል። እነዚህም ከሲስተሙ ጋር አብሮ መያዝ ያለባቸው ወይም ደግሞ በእንግሊዝኛ ብነት ኢንቱ አካውንት መወሰድ ያለባቸው ችግሮች አልተወሰዱም። ለእነዚህ ችግሮች መፍትሄ ይሆናል ተብሎ ቅድም እንዳልኩት የሕዝብ ተሳትፎ፣ የመብት ጉዳይ እንደዚህም የፍትህ ጉዳይ ባለመጠበብ እነዚህ ችግሮች እየሰፉ ሄዱ። በአንድ በኩል ደግሞ ምንድነው እየሰፉም እየሄዱ እየታወቁም እንዳልታዩ እንዳልታወቁ ይደረጋሉ። ለምሳሌ አሁን አንደኛው ለምሳሌ በቀላሉ ለመስል በጎንደር የተከሰተውን ችግር፣ የወልቃይን ችግር ምት ባለፈው ወር የተከሰተ ችግር ሆኖ ነው የቀረበው። ነገር ግን የወልቃይ ችግር ገና ከመጀመሪያው እንደ ችግር ቀርቦ በተለያየ መንገድ ግን ሲታፈን ቆየ። ሲታፈን ደግሞ የቆየ ቅድም ካልኩት ጋር ልናያይዘው እንችላለን ሰው እንዳይሳተፍ ህዝብ እንዳይነጋገር፣ ሀሳብ እንዳይንሸራሸር፣ የአንድ ወገን የሀይለኛው ወገን ብቻ ጥቅም እንዲጠበቅ ብቻ በመደረጉ ፌዴራሊዝም ደግሞ በፍጹም ሊኖር የማይችለው እንደዚህ አይነት ክስተት ሲኖር ነው። የአንድ ወገን የበላይነት ሲታይ፣ የአንድ ወገን ግፊት፣ ሌሎቹን የመጨቆን ግፊት ሲታይ ይሠራ አይችልም። እና አንደኛው ችግር ለምን በእኔ አስተያየት እንደዚህ እነዚህ አይነት ችግሮች በየቦታው በመታፈናቸው በመባላቸው የመጠ ይመስለኛል። ለሚነሱት ችግሮች ሁነኛ መልስ በመስጠት ፋንታ መፍትሄ በማፈላለግ እና የሚመለከተውን ጥያቄ ያነሳውን ህዝብ በማሳተፍ ፋንታ ጥያቄዎቹ እንዳልተነሱ እንዲዳፈኑ ይደረጋል እና አሁን በታየው መልኩ እንዲገንፍለው፣ እንዲፈነዱ፣ እንዲወጡ አስችለዋል ወይም አብቅተዋል እያሉን ነው። ኢኮኖሚ ስንመስ ለመሰል ብዙ ጊዜ የሚመሳው በፓርቲ ስር የሚንቀሳቀሱ ድርጅቶች አሉ። በሁሉም በህወሀትም፣ በአማራውም፣ በኦሮሚያም እነዚህ ድርጅቶች የተለየ የማዛባት ችግር የማጣት ባህሪ ያላቸው በክልሎችም በኩል ወይም ደግሞ ባሉትም ክልሎች ውስጥ ሊያመጡ የሚችሉት የኢንቨስትመንት ሁኔታ ክልሎች እኩል እንዳያድጉ ሊያደርጉ ይችላሉ። የግሉን ንግድ እንቅስቃሴ በመጠኑም ቢሆን ይጎዳሉ። ምክንያቱም አብረው የሚወዳደሩ አይነት ድርጅቶች ስለሚሆኑ በአብዛኛው ካየናቸው ለማለት ነው። ይሄ አያስኬድም ሲባል ብዙ ጊዜ ይነገራል። ግን በፍጹም ህዝብ እንዲወያይበት መፍትሔ ይሆን ይችላሉ ተብለው እንኳን ሊቀመጡ የሚችሉትን እንዳይቀርብ ነው በትምህርታ ነው ያለ ስለዚህ ህዝብ እየሰራ እነዚህን ነገሮች በራስ አንድ ሁለት በጓደኝነት ሲገናኝ ብቻ ወይም በቤቱ ብቻ የሚያወራው ሆኖ ነው የሚታየው እና እንደነዚህ አይነት ችግሮችን ነው የሚለው እንዳይወጡ በማድረጉ ከባህሪው የፌዴራል መንግስት ከሚጠይቀው ባህሪ ውጭ ለመንቀሳቀስ ስለተፈለገ ይመስለኛል። ይሄ ችግር፣ እነዚህ ችግሮች ነቱ የቻሉበት አንደኛው ምክንያት እየማስቀመጠው ስለ ፌዴራሊዝም ያለን እውቀት በጣም አናሳ በመሆኑ በትምህርት ቤትም በኩል የሚሰጥ ትምህርቶች እነዚህን ሊያሳስኑ እና ሊያዳብሩ የሚችሉ ሆነው ባለመውጣታቸው አሁን ላለንበት ችግር ልንዳረግ ቀርበናል ይላሉ። መልካም። በርካታ ጥያቄዎች እንድናነሳ ይጠይቃል። የተነሱ ነጥቦች ራሳቸው ሌላ ጥያቄ ይወልዳሉ። እስኪ በጽሁፉ ጎላጎላ ያሉትን እናንሳ። የህዝብ ተሳትፎና አመኔታን ደጋግመው አንስተዋል። አሁን በሚታዩት ግጭቶች ሰዎች እየተገደሉ ነው። ንብረት እየወደመ ነው። እሳት እየተነሳ ነው። አንደኛው ጉዳት ሌላ ጉዳት እያስከተለና ወደ ተባባሰ አዝማሚያ እየሄደ መሆኑን እያየን ነው። በእርግጥ በስልጣን ላይ ያለው ኃይል በአመራር ላይ ያሉት ኃይሎች ይህን ሁኔታ በቅጡ ተረድተውታል ወይ? እሳትን ከማጥፋት ባሻገር በእርግጥ ሁነኛ መልስ እንደሚጠይቅ ተረድተውታል ወይ? አገሪቱ እየሄደች ያለችበትን ሁኔታ ይረዱታል ወይ? ከሚያደርጓቸው ከሚወስዷቸው እርምጃዎች በርሶ እይታ ችግሩ የመጣ ባለመረዳታቸው ነው እንጂ ቢረዱት ኖሮ መፍትሔ ሊሆኑ የሚችሉ ሀሳቦችን ወይም ደግሞ ስራዎችን ይሰሩ ነበረ። እነዚህ ችግሮች በአሁኑ ወቅት በግልጽ ወጥተዋል፣ እየወጡም ነው ያሉት። ስለዚህ መደበቅ አይቻልም። እነዚህን ችግሮች ተጋፍቶ ማየት ያስፈልጋል። በአስተዳደርም በኩል ስንወስድ እነዚህ ዛሬ አገሩ የሀገሪቷ መሪዎች በፓርቲ ተቋቁሞ እያንዳንዳቸው የክልል ፓርቲዎች አሰራራቸውን እንደገና መመልከት የሚኖርባቸው ሁኔታ ተፈጥሯል። ምክንያቱም ጥያቄው ከህዝባቸው እየመጣ ነው። የአማራ ምጥናቄ እየጠየቀ ነው፣ እንደዚሁም ደግሞ የኦሮሞ ፓርቲ ምጥናቄ እንደዚሁ እየጠየቀ ነው ያለው። ምክንያቱም እኔም ስትወክል አላየህም የሚለው ጥያቄ ወይም ደግሞ እኔም ብቻ ሳይሆን ጠቅላላ ለኢትዮጵያ የሚመጡ ጥያቄዎች በሙሉ የሁላችንን ጥቅም ሊያስጠብቁ በማይችሉበት ሁኔታ እየመጡ ነው። አንተ ደግሞ የፓርቲው ማለት ነው የፓርቲው ደግሞ እነዚህን በመቀበል ለህዝቡ በቀጥታ እንደ ዜና አመላላሽ እያቀረብክ ነው የሚለው ጥያቄዎች እየበዙ ነው ያሉት። ስለዚህ በመንግስት ደረጃ ላይ የተቀመጡ ሰዎች እነዚህን ችግሮች አያውቋቸውም ብዬ አላምንም። ነገር ግን ማየት ያለብን እነዚህ ሰዎች በመጀመሪያ እንዴት እዛ ስልጣን ላይ ሊደርሱ ቻሉ የሚለውም እነዚህ ሰዎች ከመጀመሪያውኑ ሲመጡ ለህዝባቸው ነው የቆሙት ወይስ ለራሳቸው ጥቅም ነው የቆሙት የሚለውን ጥያቄ መመለስ ያስፈልጋል። ለህዝብ ከቆሙ ከህዝብ የሚመጡትን ጥያቄዎች መመለስ ግዴታቸው ነበረ። እነዛ ጥያቄዎች አልተመለሱም። አሁንም የምናየው በኦሮሚያም በአማራም በሌሎችም ክልሎች የምናየ እነዚህ ጥያቄዎች ሳይመለሱ ቀርተዋል ነው። ምን ለማለት ነው የምፈልገው የኢትዮጵያን አጠቃላይ ሁኔታ ባለፉት ሀያ አመታት ስንስ ብዙ ለውጦች አይዘናል በብዙ አቅጣጫ ነገር ግን እነዛ በብዙ አቅጣጫ የታዩት ለውጦች በበጎም ወይም ደግሞ በመጥፎ ሊተረጎሙ የሚችሉ የሚያጥፋቸው አንድ የፖለቲካ መረብ ነው። ያ የፖለቲካ መረብ መቀደድ እና መበጣጠት ሲጀምር ጥሩውንም እንደዛው ይበትነዋል እና በሌላ አነጋገር ምንድን ነው እዚህ ጽሑፍ በሀሳብ ደረጃ ለማቅረብም የፈለጉት ምንድን ነው በሚቀጥሉት ስድስት ወራት ወይም ደግሞ አመት ውስጥ ሊወሰዱ የሚገባቸው ነጥቦች ምንድን ናቸው የሚለው ላይ ነው። አንደኛ ችግሩን በደንብ እንረዳ ነው። ሁለተኛ የችግሩ ማባባሻ ሊሆኑ የሚችሉ የህዝብ ደህንነት፣ የወታደሩ ጥቃት መቆም አለበት። ያ ነው ህዝብ እምነት እንዲፈጥር የሚያደርገው በና ዴሞክራሲ ፌዴራሊዝም ውስጥ ሊኖሩ የሚገባቸው እምነት በእንግሊዝኛ ሎየልቲ የሚባለው ፌት፣ ሎየልቲ እና ደግሞ ትረስት እነዚህ ከጠፉ ወይም አንዱ ከእነዚህ ከጠፋ ያ ፌዴራሊዝም ሊሰራ የሚችል አይመስለኝም። ስለዚህ ነው ሁኔታውስጥ መመቻቸት መኖር ያለባቸው ለሁሉም እኩል መስራት መቻል አለባት። አቶ ክቡር ጋር የጀመርነው ውይይት አልተቋጨም። አድማጮች ለነገው መሰረቱ ዛሬ ነው ያሉበትን የጽሁፋቸውን መደምደሚያ አንተ ምን ልታረግ ትፈልጋለህ ሲሉ አንባቢያቸውን ይጠይቃሉ። እርሶስ ምን ያደርጋሉ የሚለውን ጨምሬ ጠይቅ ያለው ታዲያ። ለቀሪው ውይይት በሚቀጥለው ሳምንት ነው የምንመለሰው። አቶ ክቡር ገናን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።